በድሬዳዋ የሚገኙ ወጣቶች የየአካባቢያቸውን ሰላም ለመጠበቅና ከጸጥታ ኃይሎች ጋርም በመተባበር ለመስራት ተስማሙ፣ ይለናል የኦሮሚያ ብሮድካስት ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ከድሬዳዋ አስተዳደር አመራሮች ጋር በመሆን የከተማዋን ወጣቶች አወያይተዋል ሲል አዲስ ቸኮል ነው ተከታዩን ያደረሰን። በድሬዳዋ የኦሮሚያ ሚዲያ ኔትወርክ ወይም ኦኤምኤን ቅርንጫፍን ለመክፈት በከተማዋ ተገኝቶ የነበረው አቶ ጀዋር መሀመድ ከቅርንጫፍ ጽህፈት ቤቱ ምረቃ ባሻገር ከአስተዳደሩ አመራሮች ጋር በመሆን የከተማውን ወጣቶች አነጋግረዋል። በዋናነት የኦሮሞና ሶማሌ ወጣቶች በተሳተፉበትና ቅዳሜ እስከ ምሽቱ አንድ ሰዓት ገደማ በዘለቀው ፕሮግራም የከተማ ወጣቶች በርካታ ሀሳቦችን አንስተው ተወያይተዋል። ዋና አጀንዳ የነበረው ግን ለረዥም ጊዜ ያዝ ለቀቅ እያደረገ አልጠፋ ያለው የከተማዋ የጸጥታ ችግር ነበር። በሁለቱም ወገን ለከተማዋ ሰላም የሚችሉትን ለማድረግ ቁርጠኛ መሆናቸውን የሚገልጹ በርካቶች ነበሩ። ወጣቶቹ በየአካባቢያቸው የሚፈጠሩ ግጭቶችን ወደ ብሔር ከማሳደግ ይልቅ አጥፊዎችን ለጸጥታ ኃይሎች በማስረከብ የየአካባቢያቸውን ጸጥታ እንደሚጠብቁ ተናግረዋል። የሶማሌ ወጣቶችን ማለትም በርበርታዎችን በመወከል ንግግር ካደረጉት መካከል ወጣት ኢብራሂም ሰሚሬ ጌሌ እንዲህ ብሎ ነበር። ቃል ለመግባት እወዳለሁ። እኔ በበርባርታ ስ ለምንድ ነው ቆም ተቃርቧል። በአላህ ስም በእናንተን ስም ቃል ለመግባት የፈልገው ምንድ ነው በጸጥታው ላይ ከእናንተ እንደምሰራ ነው። ለምን የእናተ ልጅ ለምን አይሆኑ ግሬዶ ሰላም ማግኘት አለባት። አሁን በኋላ ጀምራ ድሬዳዋ ሰላም አግኝታ አለበት። የትም ሄዶ የኦሮሞ ወጣት የትም ሄዶ መስራት አለበት። የሶማሌ ወጣት የትም ሄዶ መስራት አለበት። ሁላችንም ኃላፊነት ወስደን መታገል አለብን። አሳልፈን ነው የምንሰጠው። በሚዲያ የሚያዳሙ ሶማሌ ከሆኑ ይሄ ነው እከሌ ነው ብዬ ከናባቱ እናቱ እጥፈ ነው ማመጣው ለምን አሳልፈን ነው ለምን እኛ ድሬዳዋ ተወልደን ያደግንም ድሬዳዋ ልጆች እያሳደግንባት ይኖርንባት ነው ከማንም በላይ ኢትዮጵያን እንወዳለን፣ ግን በተለይ ደግሞ ሌሏ ያደግንባት እና ይህን ደረጃ የደረስንባት ስለሆነች ከአሁን በኋላ ጸጥታ እንዲነቃ አንፈልግም። በበርባርታ ስም በእናንተ ቃል ምገባው አሳልፈን እንደምንሰጥ ነው። በቄሮም በኩል ከእነሱ የምንፈልገው እንደዚህ አይነቱን አስቸጋሪ ወታት ከጎናችን ቆመው እንዲሰጡን ነውና መ ከቄሮዎች መካከልም ይህንኑ ሀሳብ የሚደግፍ ወጣት እንዲህ ብለዋል። ጆሌን ኤሮፊ በርባርታን አላን ተለቁ అమ్మ బోధ దుఃణ ఖలాగోలు ధాన్ైతే నో నిజ కందిమాన్ కందిమా ధన నిజరా ఇవే ముందే సారిైతే మన హాత్ అబ ቄሮና በርበርታን በተመለከተ ሁላችንም ከስሜታዊነት ወጥተን መንቃት አለብን። ከየትኛውም ወገን ቢሆን አንድ ሰው ቢሞት ማንም አይጠቀምም። እኛ አንድ ሆነን ድሬዷን መጠበቅ እንጂ እርስ በርስ እየተጣላን ሌላ አጀንዳ ላላቸው ሰዎች ክፍተት መፍጠር የለብንም። ካሁን በኋላ የሚያተራምስ ካለ ከንቲባችን፣ ምክትል ከንቲባችንም አሉ። ቄሮና በርበርታ በጋራ ጠንክረን መስራት አለብን። ድሬዷ በተለይ ካለፈው አመት ጀምሮ በየመሀሉ በተደጋጋሚ ሰላሟን ስታጣ ነበር። በዚህም በርካቶች ለህልፈት፣ ለአካል ጉዳትና ለንብረቱ ድመት ተዳርገዋል። ከሰፈራቸው ተፈናቅለው ወደ ሌላ ሰፈር ለመሸሻ የተገደዱትም ቀላል አይደሉም። ከነኚህ ተደጋጋሚ ግጭቶች አዙሪት ለመውጣት አዲሱ ያስተዳደሩ አመራሮች ሰሞኑን በስድስት መድረኮች ወጣቶችን ጨምሮ የተለያዩ ህብረተሰብ ክፍሎችን ሲያወያዩ ነበር። አቶ ጀዋር እሱ በተገኘበት ስለተካሄደው ውይይት በተለይ ለቪኦኤ እንዲህ ብሎ ነበር። ትልቁ ዓላማ አንደኛ ማህበረሰቡን ለማወያየት ነበረ። ትናንትና አዛውንቶቹን ከሁሉም አካባቢ ያሉትን አወያይተናል። ዛሬ ጠዋት ደግሞ ያው በስቴዲየም ዝግጅት ነበረን። ዓላማው የኦኤምኤን ስቱዲዮዝ እየከፈት ነው። እሱን ለመመረቅ እንዲሁም አምስተኛ ዓመቱን ለማሰብ ነው። አሁን ደግሞ እንደምታየው ወጣቶቹን ሰብስበን ያወያየ ነው። ትልቁ ዓላማ ሚዲያው የማህበረሰቡን በተለይ በሰላምና በዝታ አካባቢ ላይ ለመዋያየት ነበረ። እንደምታየው የተሳካ ነበረ። በዚህ መልኩ ነው እንግዲህ ያደረግነው። በመጨረሻም በከንቲባ ማድረግ የድሬዳዋ ምክትል ከንቲባ የሆኑት አቶ ማህዲ ግሬ ወጣቶችን ቃል በማስገባት የፕሮግራሙ ፈጻሚ ሆኗል። እኛ የድሬዳዋ ወጣቶች በማህበረሰባችን ስም ሰላም ለማስጠበቅ ቃል እንገባለን፣ በአላህ ስም ቃል እንገባለን። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ